ከእስላማዊ መንግስት ቡድን ጋር በተካሄደው ፍልሚያ ውስጥ በዩናይትድ ስቴትስ ለሚመሩት የተባበሩት ኃይሎች ቁልፍ የተባለ ድጋፍ ሲሰጡ የነበሩት ኩርዶች ከሚገኙባቸው አካባቢዎች ፕሬዚደንት ዶናልድ ትራምፕ ጦራቸውን በማውጣታቸው ሰሞኑን ሲነቀፉ ሰንብተዋል። ፕሬዚደንቱ በአካባቢው ወታደራዊ ዘመቻዋን እያሰፋች ባለችው ቱርክ ላይ ማዕቀብ ሊጣልባት ይችላል፣ ለዚያም ዝግጅት ተደርጓል እያሉ ናቸው። በቱርክ የሚደገፉት ሚሊሻዎች በኩርድ ሲቪሎች ላይ እየፈጸሙ ነው የሚባለው ግድያ ዋሽንግተን ውስጥ ስጋቱን አባብሶታል። ሪፖርተራችን ማይክ ኦሱሊቫን ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታየት አቀርበዋለች። ቱርክ ሰሜናዊ ሶሪያ ውስጥ አሸባሪዎች የምትላቸውን ኩርዶቹን ተዋጊዎች መደብደቧን ቀጥላለች። በቱርክ የሚመራው የሶሪያ ነጻነት ሰራዊት የተባለው አካል ቴል ኦቢያድ የምትባለውን ከተማ ተቆጣጥሮ በድል አድራጊነት ደስታውን ሲገልጽ ነው የተሰማው። ሊባኖስ ቤይሩት ውስጥ ደግሞ ነዋሪዎች ቱርክ በፕሬዝደንቱ ራቼፕ ጣይብ ኤርዶዋን ትዕዛዝ የፈጸመችውን ወረራ ተቃውመዋል። ለንደንም ላይ እንደዚሁ የተቃውሞ ሰልፍ ነበር። በጥቃቱ ከተገደሉ ዘጠኝ ሲቪሎች መካከል ሦስቱን ቱርክ የምትደግፋቸው አማጽያን እንደረሸኗቸው ኩርዶች ለቀስተኞች ተናግረዋል። የዩናይትድ ስቴትስ የመወሰኛው ምክር ቤት ሪፐብሊካን አባል ሊንዚ ግራም ትራምፕ በጸረ የእስልምና መንግስት ቡድን ጦርነቱ የተካፈሉትን ኩርዶች ፊታቸውን ሊያዞሩባቸው ባልተገባ ነበር በማለት ነቀፌታ አሰምተዋል። አንድ ያስተዳደሩ ባለስልጣን ደግሞ ቱርኮችም ኩርዶችም የዩናይትድ ስቴትስ አጋሮች በመሆናቸው ጉዳዩ ውስብስብ ነው ይላሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቴቨን ምኑችን You have a NATO ally on one hand fighting against the Kurds who were helping us with the fight against ISIS. በአንድ በኩል የኔቶ አጋራችን ቱርክ ከኩርዶች ጋር ትዋጋለች። ኩርዶች ደግሞ በጽንፈኛው እስላማዊ መንግስት ቡድን ላይ በምናደርገው ውጊያ የሚረዱን ናቸው። በየቀኑ ከቱርክ ጋር እየተነጋገርን ነው። የመከላከያ ሚኒስቴርም የውጭ ጉዳይ ሚኒስቴርም እያነጋገሯቸው ነው። በማናቸውም ጊዜ ማዕቀብ ለመጣል ተዘጋጅተናል። በቱርክ የድንበር ከተማ ላይ ከሶሪያ በኩል ተተኩሶ በነዋሪዎች ላይ ጉዳት ደርሷል። በብዙ አስር ሺዎች የሚቆጠሩ የሰሜን ሶሪያ ድንበር አካባቢ ነዋሪዎች ከመኖሪያቸው እየተሰደዱ ብዙ መቶ ሺህ ተፈናቃዮች ወደ ተጠለሉባቸው ካምፖች እየጎረፉ ናቸው። የቱርክ ፕሬዝደንት ኤርዶዋን ስደተኞች ለጥቃት እንዳይጋለጡ ከውጊያ ነጻ ቀጣና ለማጠር እንደሚፈልጉ ተናግረዋል። ፕሬዝደንት ትራምፕ ቱርክ ማዕቀብ ሊጣልባት እንደሚችል እንድታውቀው መደረጉ ጥሩ ውጤት ሊያመጣ ይችላል ይላሉ። ዲሞክራቶች ግን ፕሬዝደንቱ የቀውሱ አያያዛቸው ትክክል አይደለም በማለት ይተቿቸዋል። አንዱ የመጪው ፕሬዝደንታዊ ምርጫ እጩ ተፎካካሪ ዲሞክራቱ ሴኔተር በርኒ ሳንደርስ ናቸው። አንድ ፕሬዚዳንት ከቱርኩ መሪ ጋር ሲነጋገሩ ቆይተው ስልኩን ዘግተው በትዊተር በነገራችን ላይ ከዓለም እጅግ መጥፎ ሽብርተኞች ጋር ስንዋጋ ሕይወታቸውን ለአደጋ ጋልጠው አብረውን ሲሰሩ የነበሩትን ሰዎች ትተናቸው መውጣታችን ነው ሲል ለዓለም ምን እያለ ይሆን? ይህ ለመላው ዓለም የሚያስተላልፈው መልእክት ዩናይት ስቴትስን ማመን አይቻልም የሚል ነው። የሰሜን ሶሪያው ሁኔታ እየተባባሰ ባለበት በአሁኑ ወቅት ተንታኞች እስላማዊ መንግስት ቡድን ሊያንሰራራ እንደሚችልና አካባቢው የባሰ ቀውስ ውስጥ ሊወድቅ እንደሚችል እያስጠነቀቁ ናቸው። ይህ በዚህ እንዳለ ቱርክ ከአምስት ቀናት በፊት ጥቃት በከፈተችባቸው የሰሜን ምስራቅ ሶሪያ ድንበር አካባቢዎች የተጠመዱት በብዙ መቶ ሺዎች የተቆጠሩ ሲቪሎች ሁኔታ በፍጥነት እያሽቆለቆለ መሆኑን የተባበሩት መንግስታት ድርጅት እያስጠነቀቀ ነው። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ከቱርክ ጥቃት ወዲህ ከአንድ መቶ ሰላሳ ሺህ በላይ ሰዎች ከመኖሪያቸው መፈናቀላቸውን ገልጿል። ብዙዎች ከዘመድ ተጠግተው፣ ሌሎች ደግሞ ተፈናቃይ ተቀብለው በሚያስጠልሉ ማህበረሰቦች ዘንድ ገብተዋል ብሏል። በጋራ መጠለያዎች የሚሰፍሩት ተፈናቃዮች ቁጥር እየጨመረ መሆኑንም ነው ኦቻ ያስታወቀው። ጦርነቱ እየተባባሰ ሲሄድ ወደ አራት መቶ ሺህ የሚሆኑ ተፈናቃዮች እርዳታና ጥበቃ ሊያስፈልጋቸው እንደሚችልም ኦቻ አስታውቋል። በርካታ መንግስታዊ ያልሆኑ ድርጅቶች በአካባቢው እንቅስቃሴያቸውን እየቀነሱ ሰራተኞቻቸውን ወደ ሌላ ቦታ እያዛወሩ መሆናቸውንም ኦቻ ጨምሮ አመልክቷል። የመንግስታቱ ድርጅት የህጻናት አጣዳፊ እርዳታ ፈንድ ዩኒሴፍም የውሃ አቅርቦት ይዞታው እያሽቆለቆለ መሆኑን ነው የገለጸው። ራስ አሊን ላይ ያለው ግዙፍ የውሃ ማስተላለፊያ ጣቢያ ባለፈው ሳምንት በደረሰበት ጥቃት ከጥቅም ውጪ መሆኑን ዩኒሴፍ አስታውቋል።